Voice of America. በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ የሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ሕይወታቸውን ያጡ ቤተሰቦች ትናንት አደጋው የደረሰበትን አርባኛ ቀን አስበውለዋል። በአደጋው ለሞቱት ሰዎች ቤተሰቦች ከኢትዮጵያ መንግስትና ከበጎ አድራጊ ግለሰቦች እንዲሁም ከክልል መንግስታት የተዋጣ እርዳታ ከ80 ቢሊዮን ብር ወይም ከ4 ሚሊዮን ዶላር በላይ መድረሱ በመንግስት መገናኛ ብዙኃን ተዘግቧል። በአደጋው ቤተሰቦቻቸውን ላጡ እንደ ሁኔታው ቤት፣ ቦታ፣ ጥሬ ገንዘብ እንደሚሰጥም ተነግሯል። የአደጋው ሰለባ የሆኑ ሰዎች በሶስት ምድቦች እንደሚከፈሉ እነርሱም ከዓመታት በፊት በአካባቢው ቤት ቀልሰው የሚኖሩ በኪራይ ቤቶች የሚኖሩና የቆሻሻውን ክምር ሰርስረው ተጠልለው የሚኖሩ መሆናቸው ተገልጿል። በሕጋዊነት ቤት ሰርተው ለረጅም ዓመታት ከሚኖሩ ቤቶቻቸው ከወደሙባቸውና ተከራይተው ከሚኖሩ ሁለት ሰዎችን ለጥያቄው መልስ ዝግጅት ጋብዘናል። በነገራችን ላይ ይህ ፕሮግራም ባለፈው ሳምንት ሳይቀርብ የቀረው ከአድማጮች ለቀረቡ ጥያቄዎች መልስ እንዲሰጡ የመንግስት ተጠሪ ለማግኘት ወደ አዲስ አበባ አስተዳደር ያደረግነው ተደጋጋሚ የስልክ ጥሪ ምላሽ በማጣቱ ነበር። በዛሬውም ዝግጅት የከተማው አስተዳደር የኮሚኒኬሽንስ ቢሮ ኃላፊን ወይዘሮ ዳግማዊት ሞገስን ብዙ ለማግኘት ብዙ ብንጥርም ስልካቸው ስለማይነሳ የሚሉት ቢኖር ማካተት አልቻልንም። ስለ መንግሥቱ ለመናገር ፍላጎት ያለው ወይም ዝግጁ የሆነ ማንም ባለስልጣን ቢኖር ግን እኛም ለማስተናገድ ዝግጁ ነን፣ በጥረታችንም እንቀጥላለን። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ለጥያቄው መልስ እሺ፣ እንደምን ዋላችሁ አቶ ቴዲ በየነ፣ አቶ ባዬ አሉ? አለሁ፣ አለሁ። እግዚአብሔር ይመስገን። እሺ፣ እንግዲህ ዛሬ አርባቸው ነው። በአደጋው የሞቱ ቤተሰቦቻችሁ እና ዘመዶቻችሁ አይደለም? እንደ አቶ ቴዲ ያሉኝ፣ እስቲ ግለጹልኝ፣ እንዴት ነበር ሁኔታው? ዛሬ አርባ አርባ። ሁኔታው በጥሩ ሁኔታ እየተካሄደ ነው፣ ከፈጣሪ ጋር እንግዲህ። ብዙ ሰዎች እየመጡ እየተቃመሱልን ነው አቶ ባየ አደጋው እንግዲህ ከደረሰ ይሄውና አርባ ቀን ሆነ። እስቲ ያላችሁበትን ሁኔታ ጠቅለል አድርገው ያስረዱኝ። የእርሶ ሁኔታ እንዴት ነበረ? መጀመሪያ እንዴት ነበረ ኑሮ ተከራይተው ነው የሚኖሩት። ከመቶዎቹ ቤቶች ባለቤቶች አሉ። እኔ አሁን ተከራይቼ የምኖረው እነ ቴዲ ቴዲ በየነ ቤት ነው። እነሱ ጎረቤት ነበር ያለሁት። እነሱ ጋር ተከራይቼ ነበር የምኖረው። የእነሱ ቤት ነው። የእኔ ቤት የተያዘ ነው። ተከራይቼ በምኖርበት ሁኔታ ስድስት አመት ነው እነሱ ጋር የቆየሁት እነ ቴዲ ጋር። ከዚያ አሁ እንግዲህ አጋጣሚ ተከሰተብኝ ብኝ ሲከሰት በቃ እኔ ምንም ማድረግ አልቻልንም። በአሁኑ ጊዜ ያለነው ሁኔታ ከባድ ነው፣ ከባድ ነው የተሰብናቱ እነዚህ መኖር አንድ ሊሰርፎኛል ሱም ጋ እንዴት አድርጌ እንደማሳድገው፣ በጣም ነገሮች ሁሉ ስታሲው በጣም ከባድ ነው። ባለቤቴ ልጄን እና የአደራ ልጄን ነው ያጣሁት። አዝናለሁ። ሶስት ቤተሰብ ነው ያጣሁት። አንደኛው አራተኛው ልጄ ተርፎልኛል። አለርት ሆስፒታል ነበር። ስንት አመቱ ነው? ሰባት አመቱ። እሺ፣ አቶ ቴዲ በየነ አከራይ ነበሩ? አዎ፣ ያ አከራያችን ልጅ ነው ነው አቶ ቴዲ፣ አንተ ሞተብህ ሰው አለ በአደጋው? ሰባት ሰውን ያጣወትን፣ ከቤተሰቦቼ ሰዎች ወንድሜና አክስቴ፣ ወንድሜ ከልጆቹ ከሚስቱ ውስጥ ከሰራተኛ እና አቴ እና፣ ዛሬ አርባቸው ነበረ እንግዲህ። የሞተው የእስልምና ሃይማኖት ተከታይም ነው ክርስቲያንም ነው። የአርባውን ስነ ስርዓት ህዝቡ ጠቅለል ብሎ በአንድነት ነው ያከበረው ልትነግረኝ ትችላለህ? አብዛኛው ሰው ዛሬ ነው ያከበረው። እሑድ ደግሞ የሚያከብሩ ሰዎች አሉ። ምክንያቱም አብዛኛው ሰዎች ስራ ስለሆኑ እሑድ ይገኛሉ ብለው ያከበሩ ሰዎች፣ እኛ ጋም በጥቂቱ ብዙ ሰዎች መጥተዋል። አሁን እያከበረ ነው። በዛ በዛ ቦታ ነው የምንገኘው። ብዙ ሰው አሁን እዛው ነው ያለው ወይስ ወደ ሌላ ቦታ ተሰራጭቷል? ተበታትነዋል። በጣም ብዙ ሰዎች ተበታትነዋል። በየቦታው የተበታተኑት ወዴት ወዴት እንደሄዱ ታውቃላችሁ? መንግስት ቦታ ሰጥቷቸው ቤት ሰጥቷቸው ነው ወይስ ከሰዎች ጋር ተጠግተው በፊት እንደነበረው በድንኳን ነው ህዝቡ ያለው? ህዝቡ ያለበትን ሁኔታ አቶ ባየም ቢሆን ውስጥ ያስረዱኝ። እሺ አሁን ባለንበት መንግስት የሰጠው ቤት ዝም ብሎ ቤት ማለት ይቻላል። ምክንያቱም ቀለም የለው ምን የለው ኮርኒስ የለው ምንም ምንም ነገር የለም። እኔ አይቻለው፣ አንዲስ ክፍል ስቱዲዮ ነች ተሰጥታኛለች ተከራይ ስለሆን ተሳታኛለች አይቸዋለሁ፣ ብጃ አይቸዋለሁ። ምንም ነገር ምንም ምንም ነገር የለውም። ከዚያች ላይ እንደዚህ ኑሮ ለእሱም ውሃ የለውም፣ መብራት የለውም። እንዴት ይገባል? እዚያ ላይ አካባቢው እንዳለ አፈር ነው፣ ስቃ ነው። እዚያ ለመግባት በጣም ከባድ ነው። አሁን በአሁኑ ጊዜ እኔ እየኖር ያለሁት ዘመድ ጋር ነው ተጠግቼ ነው እየኖር ያለሁት። የት ነው ቦታው? ይሄ ቤቱ የተሰጠ እዛው ሰፈር ነው። አሁን የምኖረው እዚያው ሰፈር ነው። ኮንዶሚኒየም የተሰጠን ቅሊንጦ የሚባለው ማረሚያ ቤት ታች ነው። እሺ፣ ቴዲስ ስለዚህ ምንም የምታውቀው አለ? አንተ እንግዲህ ከአከራዮቹ ከመቶዎቹ ቀደም ብሎ ቤት ከሰሩት መካከል ናቸው። ቤተሰቦችህና ቤት ተሰጥቷቸዋል፣ ቦታ ተሰጥቷል። ግን ያ ቦታ ላይ እስካሁን በእጃችን ምንም አልገባ አሳይቶናል። ብርም ምንም ነገር የሰጠን ነገር የለም። እስካሁን ምንም የተደረገልን ነገር የለም። መሬቱን አይተናል፣ ግን ካርቶን ቤት፣ ቆርቆሮ ቤት እንኳን ለመስራት ፍቃድ አልሰጠንም። እንኳን ለመጠለል ለመጠለል ማለት ነው። ያ እንግዲህ ይሄ ፕሮግራም እኔ አሁን እናንተን የማወያይበት ፕሮግራም ለጥያቄው መልስ ይባላል እና ከአድማጮች ጥያቄዎች መጥተውልናል እና እስቲ አንዳንዶቹን የአድማጮቹን ጥያቄ ላሰማችሁ፣ አንድ በአንድ እናንተ ትመልሱልኛላችሁ። ተናስልኝ እንደምናላችሁ ቢዎች በጣም አመሰግናለሁ እድሉን ስላገኘው። ቆሸ ተብሎ በተለምዶ በሚጠራው ሰፈር ላይ የደረሰውን አደጋ አስመልክቶ በእውነት እኔ ሀዘኔን ለመግለጥ እፈልጋለሁ። ጥያቄ በተለይ መንግስት የአዲስ አበባ መስተዳደር አካባቢ ለተጎዱ ሰዎች የቤት ካርታ የአንድ ዓመት ገንዘብ ለክራይ ቤት የሚሆን ወደ አንድ ሚሊዮን የሚጠጋ መስሪያ ገንዘብ እሰጣለሁ እያለ ብዙ በቴሌቪዥን እንሰማለን። አሁን እነዚህ የተጎዱ ሰዎች በዚህ ገንዘብ ላይ ምን ያህል ሚና አላቸው? ለምሳሌ የአማራ ክልል ወደ አምስት ሚሊዮን ብር የተከበሩት ዶክተር ሼክ አላሙዲን ወደ አርባ ሚሊዮን ብር ሌሎችም እንደዚው ካምፓኒዎችም የተለያዩ ገንዘቦች ሰጥተዋል፣ እና ይህን ገንዘብ ቁጥጥርና ክትትል የሚያደርጉበት እኒ ምን አይነት መካኒዝም አብጅተዋል? አዲስ አበባ መስተዳደር ጋር ሁነው ገንዘቡን እንዳይመዘበር፣ ለምሳሌ ካምፓኒዎች ቤቱን እንሰራለን ብለው ወስደው በአምስት መቶ ሽብር የሰረቱን ቤት ወደ አንድ ሚሊዮን ነው ብለው ቢሉ ይህንን ቁጥጥር የሚያደርጉበትን ጉዳይ ምን ያህል እነሱ ክትትልና በኮሚቴስ ምን ያህል አብረው እንዲየሰሩ እንደሆነ ግልጽ ያደረጉት ነው። እናመሰግን እንግዲህ ሰምታችኋል ጠያቂያችን የሚሉትን እናንተ ተደራጅታችሁ ይሄ ከህዝብ ተዋጣ የተባለውን መንግስትም ያበረከተውን የየክልሉ መንግስትም በጎ አድራጊ ግለሰቦችም ያበረከቱትን ገንዘብ በምን ሁኔታ ነው እየተቀበላችሁ ያላችሁት ነው የሚሉት። በገንዘብ መልክ ነው ወይ በቤት ነው ወይ በካርታ መልክ ነው ወይ ነው የሚሉት። እስቲ ቴዲ ብታብራራልኝ መልስ ብትሰጠኝ። በእርግጥ መንግስት አሁን ካርታ የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ አንድ ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ኪራይም ተፈቅዷል፣ የአንድ ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን ያው ወረቀቱን ግን ወስደን ማህበራዊ ጉዳይ ያስገብተናል። ብሩን ለመውሰድ ከሆኖም ግን ትእዛዝ ስላልመጣልን ያው ካርታውን ኮፒና የምንወስድበትን አንድ ሚሊዮን የቤት ኪራዩን አንድ ላይ በተሰራበት ሁኔታ ነው ያለው። የተሰራ ውሳኔ ስላልመጣልን፣ ይሰራላቸው የሚል ነገር ስላልመጣ ይሄንን ኮፒ አድርጋችሁ ስልካችሁን ቁጥራችሁን ስጡን የሚል ነገር ነው የመጣውና ይሄንን ነገር ደግሞ ያው ሰተናቸው እስካሁን ምንም አንድም ብር እጃችን ላይ የደረሰ ነገር የለም። መልካም ነው ቴዲ። እናንተ የምትቀበሉት ይሄንን ገንዘብ ከአዲስ አበባ ከተማ አስተዳደር ነው። አዲስ አበባ ከተማ አስተዳደር ያው ገንዘቡን አይ ቲንክ ለማህበራዊ ጉዳይ ነው ያስተላልፈው ምስል እኛ ከማህበራዊ ጉዳይ ነው ብሩን ተወስዳላችሁ ተብለን የነበረው እና ያኔ ካርታ ርክክብ ይካሄዳል ተብሎ እኛ ያው በሰአቱ በቼክ ይሰጠናል ብለን እንጠብቀን ነበረ። ግን አይነቱ ነገር ሳይሆን ያው እያንዳንዱ ለቤት ክራይ በወር ሰባት ሺ ብር ሰማንያ አራት ሺ ብር ለአመት አንድ ሚሊዮን ብር ያው የነፍስ ዋጋ ደግሞ አርባ ሺ ብር በአንድ ሰው ከዛም ደግሞ ለምግብ ፍጆታ ለሶስት ወር በአራት ሺ አምስት መቶ ብር ሂሳብ ተሰርቶ እና ተሰልቶ የተሰጠ ነገር ነበረ። የተሰጠ ነገር ነበረ ስልሽ ያው በገንዘብ ሁኔታ ሳይሆን ያው በወረቀት ላይ ተሰፍሮ ይሄን ያህል ብር ይደርሳል የሚል ነገር ነው። እኛ ግን ቼክ ነበር የጠበቅነው። ከዛም በኋላ ያው አሁን ኦልሬዲ ሶስት ሳምንት ሆነን ዶክሜንቶችን አስገብተን ያው በመጠባበቅ ላይ ያለ ነው። ስንጠይቃቸው እዛ ያሉት ከላይ ፈቃድ ስላልመጣ ይሰራላቸው የሚል ነገር እስኪመጣ ነው የምንጠብቀው። ካልመጣ ግን በፍጹም ምንም ነገር ልናስተናግድ አልችልም ብለው ነው የመጣነው። ያው እኛም የቤት መከራያን ብርም የለንም፣ ምክንያቱም ሁሉም ነገር እዛው ወድመዋል። እጃችን ላይ ምንም ነገርም የለም። ያው በሰዓት ቀብር ማስፈጸሚያ የተባለ የተሰጠ ነበረ። በሰዓቱ ለአንዳንድ ጉዳዮች አውለነዋል፣ አስር ሺ ብር። አሁን ግን ያው ተሰርቶ እስካልተሰጠን ድረስ ምንም የምናደርገው ነገር የለም። ምክንያቱም በአሁኑ ሰዓት የቤት ኪራይ በጣም በጣም ውድ ነው። የመከራየት አቅሙም የለንም። ከዚህ በኋላ ራሱ እንዴት ማድረግ እንዳለብን ራሱ አሁን አንዱ ከአንዱ እየተበዳደረ ነው ያለው። ዛሬ የአርባ ቀን መታሰቢያ ነው። እስካሁን በድንኳን በቆርቆሮ መጋዘን ቆይተናል። ከዚህ በኋላ ደግሞ የት እንደምንሄድ ራሳችንም አሁን ግራ ገብቶናል። አሁን ሁሉም ነገር ጨለማ ነው የሆነብን። ወደ ኋላ ልመልስህና፣ ምን አይነት ቤት ነበራችሁ እናንተ? ስንት ክፍል ቤት ነው? የኛ ቤት ሸክላ ነው የሰራሁት። ስንት ክፍል? ትልቁ ቤት ወደ ስድስት ክፍል ቤት ነው ዋናው ትልቁ ቤት ማለት ነው። እና ሰርቪሶች አሉ፣ መኪና ቤቶች አሉ፣ ኮሪደር አለ፣ ዋናው ቤት ማለት ነው። ከኋላ ደግሞ ሰርቪስ ቤቶች ደግሞ እኛ ወጣት እንደመሆናችንን መጠን የራሳችን ሰርቪስ ቤቶች አሉን። እሱም ወደ አምስት ክፍል ነው ከኋላ አምስት ክፍል ያለው የሰርቪስ ቤት ነበራችሁ። ለዚህ እንግዲህ ካርታ ተሰጣችሁ? የእሱ ነገር እንኳን የካርታ የተሰጠው ለአባውራ በሚል ነው እንጂ አሁን እኔ አባውራ ልጅ ነኝ። እኔ አሁን ትዳር መስርቼ እህቴን ትዳር መስረታ ልጆችን ወልዳ ሁለት ልጆች አሏት። አንደኛዋም እንደዚሁ እህቴ ትዳር መስረታ ሁለት ልጅ ወልዳለች። ዘን አሁን መንግስት ብሎ ያለው ለአባውራ ልጆች ቤት ሰርቼ እሰጣለሁ የሚል ነገር አውጥቷል። ግቢ ውስጥ ይኖሩ ስለነበረ ማለት ነው። እኛ ደግሞ አንዳንድ በስራ ምክንያትም ያልተመቸንም ሰዎች ነበርንና ከወጣን ከአንድ ወር ከምናምን አምስት ወር ምናምን የሆነን ሰዎች አለ፣ ያን ቤት አከራይተን እኛ ደግሞ እዛ ጋር ያንን ብር ወስደን እዛ እየከፈልን ተከራይተን የምንኖር ነበርን። ግን መንግስት ምንድነው በቃ እናንተ አይገባችሁም፣ ያባወራ ልጆችን ብትሆኑ ሊገባችሁ የሚችለው ነገር ከአባታችሁ ነው እንጂ መንግስት ያወጣው ፓኬጅ እናንተን አይመለከትም ብለው ነው እንትንል። አሁን እህቴ ሁለት ልጆች ወልዳ እዛው አንድ ክፍል ይዛ እየኖረች ነው ያለው አንድ ቤት ማለት ነው። ሆኖም ግን አባታችን በህይወት ስለሌለ አባታችን ቤት እየኖርሽ ነው በሚል እሷን አሁን ከዚህ ፓኬጅ ውስጥ አውጥተዋታል። ይህንን ነገር ደግሞ እኛ የግባን ብለናል። ልክ አይደለም አሰራሩ። ምክንያቱም እህታችን ልጆቹን ይዛ እዛው በአደጋው ሮጣ ነው ያመለጠችው። ምንም ነገር የደረሰ ነገር የለም በወረቀት የሰፈረ ነገር ነው እንጂ ወይም ደግሞ እኛ ምንም ነገር ከመስማታችን በፊት ሚዲያ ላይ ነው የምንሰማው። እሺ መስመር ላይ ቆየኝ ቴዲ መስመር ላይ ቆየኝ። ወደ አቶ ባዬ ልመለስ። እሺ አቶ ባዬ፣ እርሶ ደግሞ ከተከራዮች ወገኖትና ቤት ተሰጥቶናል ነገር ግን አልተለሰነም እንዲህ እንዲህ ብለው ነው ያስረዱኝና ይሰጣል የተባለ ገንዘብ አለ ለእናንተ ይሰጣል የተባለ ገንዘብ አለ። ግን እሱ ምንድን ነው የዕቃ ተብሎ መቶ ሺህ ብር ይሰጣል አሉ ለእናንተ። ዋጋ ደግሞ አርባ ሺህ ብር ይሰጣል አሉ። ያው ስ እስካሁን እሱ ምንም ያየነው ነገር የለም። አሁን ያለንበት ሁኔታ በጣም ከባድ ነው። እኛ ንብረትም ምንም ምንም ሁሉን ነገር እድሜን ሙሉ እድሜን ስሰራው የኖርኩት ንብረቴ ነው እዚያ ውስጥ የጠፋው ቤቴ ብዬ ኑሮ ብዬ ቤተሰቤ ብዬ መከራዬን ሳይ ስቃጠል ኑሪ ያፈራሁት ንብረት ነው እንዳለ የወደመብኝ እና በአሁኑ ላይ እቃ መግዣ አደለም አይደለም የምበላው እንኳን በጣም ከባድ ነው በአሁኑ ጊዜ እና አሁን መንግስት ማድረግ ያለበት ነገር ቢኖር እኛም መርዳት እና እኛም መደገፍ ሲሆን፣ በጣም በተቃራኒ ሁኔታ ነው ያለ። እኛም መኛ እንዳደረገን አድርጌ ነው እኔ የማስበው። አቶ ባየ፣ ወደ መንግስት ስትቀርቡ ቀደም ያለው ጥያቄ የጠየቁት አንዱ ጥያቄ ምንድን ነው? ኮሚቴ መስረታችሁ በህብረት ነው የመንግስት ተወካዮችን የምታነጋግሩት ወይስ በተናጠል እየሄዳችሁ ነው የምትጠይቁት? የምናናገረው አድራሻ የለንም፣ ሁላችን የምንገናኝበት አድራሻ የለንም። እንዳደረሰን ነው ሂደን እኛ ሄደን ነው የምናገኝ። አንዱን አንዱን የምናገኝበት ቦታ ያለ፣ አንዱ በዘመድ ጋር ያለ፣ አንዱ ደግሞ አንዲት ትንሽ ክፍል ተከራይቶ ነው ያለ፣ አንዱ ደግሞ ዝም ብሎ አንድ ቀን ከአንዱ ቤት አንድ ቀን ከአንዱ ቤት እያለ ነው ያለ የተረጋጋ ህይወት የለም። ምክንያቱም በዚህ ላይ ገንዘብ የለውም ንብረት የለውም መቀመጫ በባር ነው በአሁኑ ጊዜ። አቶ ቴዲ፣ አንተስ እዚህ ላይ ምን ትለኛለህ? ተደራጅታችሁ ነው ኮሚቴ መስረታችሁ ህብረት መስረታችሁ ጉዳት የደረሰባችሁ የቆሸሽ ሰፈር ሰዎች፣ ወይንስ በተናጠል እየሄዳችሁ ነው መንግስትን የምታነጋግሩት? እኛ ራሳችን ስለን ማዋቀር ሞክረን ነበረ አደጋ የደረሰባቸው ሰዎች ብለን ያው ኮሚቴ የራሳችንን በሰዓቱ በሀዘኑ በደረሰበት ሰዓት ወዲያውኑ ኮሚቴ እንዲዋቀር የቀበሌው መስተዳደሮችም ኮሚቴ ይዋቀር እና በኮሚቴ አማካኝነት እናውራ የሚል ነገር ነበረ መጀመሪያ ላይ ያለው ነገር አዋቅረን ያው ስማችንን ሰጥተን እንከታተል ነበረ ሁለት ቀን ሶስት ቀን ነበር። ከዛ በኋላ ግን ነገሩ ሁሉ በቃ ፈርዘር እንዳሄድ አይነት ነገር ነው የተደረገው። ማንም የሚያናገረንም የለም። በተናጠልም ሄደሽ ማናገር የምትችውም ሰውም የለም። በኮሚቴም ሄደሽ ማናገር የምትችውም ሰውም የለም። ኮሚቴው ተበተነ። በቃ ኮሚቴ መጀመሪያውኑ ኮሚቴው እንዲበተን የተፈለገው በቃ የኮሚቴ ተዋቅሯል። በኮሚቴው ብዙ ነገሮችን እናደርጋለን ነበር ሲባል የነበረው አሁን የመጣውንም እርዳታ ሁሉ ምግብ፣ የአልባሳት ሁሉ ነገር በኮሚቴ አማካኝነት ይሰጣቸዋል የሚል ነገር ነበረ። ኮሚቴው ሁሉ ነገር እያዋቀረ ይደረጋል ነበር የተባለ። ሄደን ቀበሌ ጎብኙ ተባለን። ጎበኛል። አሽጓል። የመጣው እርዳታ ሁሉ ገብቶ ቁጭ ብሏል። ግን አንድም ነገር ግን አልተሰጠም። ጫማዎችና አንዳንድ ነገሮች ይሰጡ ተባለ፣ ይቆጠር ተባለ እና በቃ ሁሉንም ይሰጣችኋል ተባለ። ተቆጠረ። ምን ተባለ? በቃ ነገ ትወስዳላችሁ አሉ። የዛሬ አስራ አምስት ቀን ከአስራ አምስት ቀን በፊት ማለት ነው። ነገ ይወጣል ተባለ። በቃ ሂዱ ተባልም። ያንን ነገር ኢሚዲትሊ ነው ካንስል ያደረጉት። እች የሚበላሹ እቃዎች ሁሉ ቀበሌ ውስጥ ነው ቁጭ ያሉት። ማን የሰረዘው አናውቅም። ነገ ትወስዳላችሁ ተብለን ነው የቀበሌ መስተዳደር ኮሚቴዎች ተብለን ተመርጠን ሄደን ሁሉን ነገር ቆጠራ ካካሄደን በኋላ ሁሉ ነገር ስልሽ ለጊዜው ጫማና ቲሸርት ነገር የመጡ ነገሮች ነበሩና እነሱን ለመስጠት ነበረ። ዛሬ እንደ ጠዋት ይጣል ተብሎ እንደ ዛሬ ተቆጠረ። እንደ ነገ ጠዋት ወጥቶ ይታደላል ተባለ። ጠዋት እንገናኛለን ተባለን። በነጋታው ይሄ ነገር ካንሰል ተደረገ። እንግዲህ ከአድማጮች በጣም በርካታ ጥያቄዎች ለእናንተ እንድናነሳ ቀርቦልናል ለመንግስት ተወካይም እንዲሁ ለወይዘሮ ዳግማዊት ሞገስ በተለይ የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ ጥያቄ ከአድማጭ መጥቶላቸው ነበር ደግመን ደጋግመን እኛም ደውለን አላገኘ ናቸውም። ግን ወደ እሳቸው መደወላችንን እንቀጥላለን። ሌላው ከአድማጭ የመጣልን ጥያቄ ለምሳሌ አቶ ሰለሞን ተስፋሁን የተባሉ የላኩልን ጥያቄ ለመሆኑ የአደጋው ምክንያት ተመርምሯል ወይ? የአካባቢው ሰው አደጋው ለምን እንደደረሰ ያውቃል ወይ የሚል ነው። እና አቶ ባዬ ወይንም አቶ ቴዲ የምታውቁት ካለብት ገልጹልኝ። አደጋው ተመርምሯል የሚባል ነገር ምንም ነገር የለም። እኛ አደጋው ከደረሰ በኋላ ቼክ እናስደርጋለን የሚል ነገር ነበረ። መቶ የነበረው አደጋው በጣም ሀይለኛና አስከፊ ነበረ፣ ገፊ ነበረ፣ ቤቶችን እየደረማመሰ ነበረ የሚሄድ የነበረው። ግን ከዛ በኋላ አደጋው መንስኤ ምን እንደሆነ እኛም ያወቅነው ነገርም የለም ለህዝብም ይፋም የሆነ ነገርም የለም። ጥናት አካሄደም ያለው ነገር ለህዝብ ይፋ እናደርጋለን የሚል ነገር ነው የመጣው። የምናውቀው ነገርም የለም፣ ግን በጣም ኃይለኛ የሆነ ፍንዳታ እንደነበረ ነው። እኔ በሰዓቱ ወጣ ብዬ ነበረና ቤተሰቦቼ ሮጠውን ያመለጡት የተወሰኑት፣ ሰባቱም እዛው አለቁ። እህቴ ወንድሜ አንድ ልጅ ሮጠው ነው ያመለጡት። በጣም ኃይለኛ ጉልበት ነው የነበረው። ቤቶችን እነዚህ ግንብ ቤቶች በሸክላ የተሰሩ ቤቶችን እንዳለ ደረማምሶ ነው የሄደው። አልፏቸው ሁሉ ነው የሄደው። እንግዲህ እንደዛ ነው ነበረ ያደጋው ሁኔታ እና ምንም አይነት ነገር ይፋ ገና አልተደረገም። ግን አሁንም ለስጋት የሚዳርግ ነገር አለ ተብሎ አሁን የተወሰኑ አባወራዎች ከዛ አካባቢ እንዲለቁ እየተደረገ ነው ያለው ያሰጋል በሚል ማለት ነው። አቶ ባዬ ፍንዳታውን ሰምተዋል? ለምሳሌ አቶ ማስረሻ ካሳ የተባሉ ጠያቂ የቆሼ አደጋ ከመድረሱ በፊት የፍንዳታ ድምፅ ተሰምቶ ነበረ ይባላል እና ያቃሉ ወይ ጠይቋቸው ብለዋል እና ሰምተዋል? እርስዎ ወይንም ሰው ነግሮታል? ሰምቻ አለሁ። በእርግጥ ስራ ነበር፣ ከስራ እየመጣሁ ነበር። በእርግጥ ደርሽ ነበር፣ አካባቢ ደርሽ አለሁ። በርቀት ነው ድምፁን የሚያሰማሁት እንጂ እዚያው ቦታው ላይ አልገባሁም ነበር እና ግን ወደ ላይ እንደ ተነሳ ነው የሚነግሩኝ ማለት ነው። ወደ ላይ ቤት የመምታት የመጣል ፓወር አለው። ዝም ብሎ ሳይሆን ቤት ገፍቶ የመጣል ፓወር አለው። በፌሮ የተሰራ በአርማታ የተሰራ እሱን የመደምሰስ ኃይል ነው ያለው። የመንሸራተት ሳይሆን የፍንዳታ ነው። በጣም የፍንዳታ ነው። እንደሰማሁት ከሆነ እንደዚያ ነው አደጋው። በጣም አስከፊ ነው። በቃ አስከፊ ነው። ቢያንስ ጥልቀቱ እሱ ያፈናቸው ቤት ጥልቀት ቢያንስ ከአስር ሜትር በላይ ነው ይሆናሉ። ጥልቀታቸው ሲቆፈርም ያ እንዳየ ነው እንደዚያ ነው። ከአስር ሜትር በላይ ይሆናል። በጣም ፓወር አለው። አነሳሱ በጣም ከስር በጣም ብድግ ያለ ነው። እሺ፣ አቶ ባዬ እንዲሁም አቶ ቴዲ እንግዲህ ሌላ ጥያቄም አለን ግዛቸው አበበ የተባሉ ከዚሁ ከኛ አካባቢ ናቸው መሰለኝ። የጠየቁት ጥያቄ ምንድን ነው፣ ይሄ ቆሼ የተባለ ቦታ ለብዙ ዘመን የቆሻሻ የተጣለበት አካባቢ ነውና በሱ ምትክ ሰንዳፋ ቆሻሻ ማስወገጃ ተሰርቶ ነበረ። ብዙም ሳይቆይ በአንድ ቢሊዮን ዶላር የተገነባው የሰንዳፋ ዘመናዊ ቆሻሻ ማስወገጃ ተዘጋ ነው የሚሉትና ስለ እሱ የምታቁት አለ ወይ? አሁንስ ቢሆን የአዲስ አበባ ከተማ ቆሻሻ የት ነው የሚጣለው? እናንተ ጋ ነው ወይስ ወደ ሳንዳፋ ነው የሚወሰደው? አቶ ቴዲ፣ እየተደፋ ያለው እዚሁ ነው ያለው። ሳንዳፋ በምን ምክንያት እንደሆነ ባላውቅም ከዚህ አካባቢ ከረፒ ቆሻሻ ማንሻ ተነስቶ ቀጥታ ወደ ሳንዳፋ ሄዶ ነበረ። ሆኖም ግን ሁለት ሶስት ወር አይ ቲንክ እንደዛ አካባቢ ከደፋ በኋላ እዚህ መደፋት የለበትም የሚል የአካባቢው ህብረተሰብ ያ ነገር እዛ እንዳይደፋ አድርጎ የሚል ነው ያለኝ፣ መረጃ ወይም የሰማሁት ነው። ተመልሶ መጥቶ እዚሁ እንዲደፋ ተደርጎ በጣም በሚገርምና በሚያሳዝም በሚያሳዝን ሁኔታ ነበረ እዚህ ሲደፋ የነበረው። እዛም በኋላ ይህን አደጋም ደርሶ አሁንም የተደፋ ያለው እዚሁና እዚሁ ነው። አሁን ከዚሁ ራሱ ትሬኑ ከወጣ የወጣበት ቆሻሻ ራሱ ሰው እዛው ላዩ ላይ ነው የተደፋው። አሁንም እዛው እየተደፋ ነው ነው የምትሉኝና እኚሁ ጠያቂ ግዛቸው አበበ አደጋውን ተከትሎ በቅድሚያ ብቻ ሳይሆን ከፍስለ እርዳታው ጠይቀዋል። እርዳታውን እናንተ ቀደም ብላችሁ መልሳችኋል። ይህ ውዝግብ ለደረሰው አደጋ ምክንያት አስተዋጽኦ አበርክቷል ትላላችሁ ወይ? ይላሉ እሳቸው። ወደ ሰንዳፋ ተሄዶ ያለመጣሉ እናንተ ጋር ተመልሶ ማዘጋጃ ቤት ለመጣል መገደዱ ለአደጋው አበርክቷል ብላችሁ ታምናላችሁ ወይ ይላሉ። ይህ አበርክቷል። ይህ በትክክል ግልጽ ነው፣ ይታወቃል። ያው ግድ ነው አለው ግን ይሄ መንሸራተት የሚባለው ነገር ፍንዳታ አለመሆኑ በምን ይረጋገጣል ነው? ምንም የተረጋገጠልን ነገር የለም። ፍንዳታ ከሆነ ያን ነገር በእርግጥ ምን በትክክል አደጋ መጣ ብለን ልናስበው አንችልም። ተረጋግጦ ኑሮ ይህ ነገር ይሄ እዚህ ጋር መደፋቱ ነው ለእኛ ችግር የሆነው ብለን እናስበው ነበር። ግን ይህ ነገር የተከሰተው በፍንዳታ ነው ብለን ነው እኛ የምናስበው፣ የራሳችን አስተሳሰብ የምናስበው በፍንዳታ በፍንዳታ ከተነሳ ደግሞ የዚያ የዚያ እዚህ ላይ ነጫል ምንም ነገር የሚያመጣው ነገር የለም። ምክንያቱም እዚህ ጋር የተነሳው ከስር በጣም ጥልቀት ያለው ቦታ ላይ ነው ተነስቶ መቶ ቤቶችን ያሰናቸው። ስለዚህ ይሄ ከሆነ ያን መደፋት ይህን ነገር ያመጣዋል ብዬ አላስብም። ግን ተንሸራቶ መቶ ቢሆን የደረመሳቸው ያ አስተዋጽኦ አለው ብለን እናስብ ነበር። እንደውም ቀጣዩ የአቶ ግዛቸው ጥያቄ እንግዲያው አደጋው ክፉ አጋጣሚው ነው ወይስ ሰው ሰራሽ ነው ነው የሚሉትና በእናንተ አመለካከት ምን አፈነዳው ብላችሁ ነው የምታስቡት? እናንተ ይሱ ነው ትልቁ ህመማችንና ትልቁ በሽታችን ይሱ ነው። ምንም ልናውቀው አልቻልንም፣ ልናውቀው አልቻልንም። በቃ መንግስትም ደግሞ ገና መርምሬ እደርስበታለሁ ነው ያለው። አይወቀውም ቢያውቀውም ሊገልጽልን ስለማይችል ትልቁ በሽታችን ናመማችን በምን እንደ እንደተጎዱ ቤተሰቦች በምን እንዳለቁ ማወቅ ያልቻል ነው በዚህ ምክንያት እስቲ እንደው በማጠቃለያ የተጎጂውን ቁጥር እናንተ ጠቅለላ አርጋችሁ ታውቃላችሁ ስንት ሰው ይሆን በዚህ ሁኔታ የተጎዳው ያለቀው ሰው መቶ አስራ ሶስት ሰው እንደሆነ ተገልጿል እንግዲህ የቆሰለው በየሆስፒታሉ ነው የነበረውና ስለ እነዚህ ሰዎች የሰማነው ነገር የለም የቆሰሉት ከሆስፒታል የወጡ ታውቃላችሁ አዎ የተወሰኑ ሰዎች እናቃቸዋለን። ቁጥር የሚባለው ነገር የተገኙ ሰዎች ብቻ ናቸው። ቁጥር የተመዘገቡት ሬሳቸው የወጣ፣ ያልወጣ ደግሞ የተዳፍ ነው የቀሩ በጣም ብዙ አሉ። በጣም ብዙ። ስለዚህ የሞተው ሰው ከዛ በላይ ነው ነው የሚሉኝ እርሶ? ከመቶ ከዛም በላይ ነው የሞተው። አዎ የተመዘገቡት ይህ መቶ ምናምን የሚባሉት ሰዎች አስክሬናቸው ተገኝቶ ሆስፒታል ሂድ የተመዘገቡ ናቸው። እኔ ጋር ግባና። እሺ ቴዲ፣ መቶ አስራ ሶስት የተባለው ቁጥሩ ይሄ ማለት አይደለም ቁጥሩ ከዚህ በላይ ነው የሚለውን ነገር አንስተን ነበረ። እኔ ራሴ አንስቼ ነበረ እና እንዴት እንደዚህ ሊሆን ይችላል? በፍጹም ከዚህ በላይ ነው። ምክንያቱም በየቀኑ የሚወጣውን እዚህ የሚያወጡት የከፈሩ ወጣቶች ሪጂስተር ያደርጉ ነበረ። በቀን ሰላሳ አምስት ይወጣ ነበረ፣ አርባ ይወጣ ነበረ፣ ሀያ ምናምን ይወጣ ነበረ። እንደዚህ አይነት ነገር የሚወጣበት ነበረ። ለምንድን ነው ይህ ቁጥር ብለን ስንጠይቅ፣ ምንድን ነው የተባለው? ከሚኒሊክም ሆነ ከአቤት ሆስፒታል ልክ የሚወጣው ተመዝግቦ ሲወጣ ነው። ቁጥር አንድ ተብሎ ሊመዘገብ የሚችለው። ቀባሪ አጥተው የተቀመጡ አስክሬኖች እዛ ነበሩ፣ መለየት ያልተቻሉ እነሱ አሁን ሬጅስተር ሳይደረጉ መንግሥት በራሱ ሁኔታ ቀብሯቸዋል። ያ ማለት ሬጅስተር አልተደረገም፣ ተመዝግቦ አልወጣም። ምክንያቱም ባለቤት እኔ ነኝ ያለ ሰው ከሌለ ሬጅስተር አይደረግም። በየትኛውም ምዚክ ቁጥር በማንኛውም ስም ሬጂስተር አይደረግም። በሌላ አነጋገር እንግዲህ የሞተበት ወገኑን ያልቀበረ ነገር ግን ተሰውሮብኛል ዘመድ ያለ ሰው ታውቃላችሁ ማለት ነው። በዛ አካባቢ እኔ አንድ የወንድሜ ልጅ የወንድሜ ልጅ አሁን አልተገኘም። ግን አልተቆጠረም፣ አልተቆጠረም፣ አልተቆጠረም። ከዛ በኋላ ግን እኛ ሄደን ፎቶን አግኝተን ግን ማን የወሰደብን አስክሬኑ እንዴት ነው ብለን በምንጠይቅበት ሰዓት በቃ የወሰደው ሰው ምንም አያደርግላችሁም። ዋናው መገኘቱ ነው። አሁን እሱ ሬጂስተር አልተደረገም። እንደዛ የተቀበሩ ብዙ ሰዎች አሉ። ፍለጋውም እስከ መጨረሻው ተካሄደ ብዬ እኔም አላምንም። ፍለጋውም እስከ መጨረሻው ተካሄደ ብለህ አታምንም? አዎ፣ ምክንያቱም ያልወጣ ሰው ይኖራል ተብሎ ነው የሚታሰበው፣ በእኔም በኩልም በህብረተሰቡ እና እዛው ተቀብረው ቀርተዋል ማለት ነው የተወሰኑ ሰዎች ስልጠና ነው የምናምነው። እስቲ ተራ በተራ ያው ይሄንን ውይይት ማጠቃለል ስላለብን ጠቅለል አርጋችሁ ከመንግስት የምትጠብቁትን እኛ እንግዲህ ከበርካታ ህዝብ እናንተን ሁለታችንን ነው አግኝተን የምናወያያለውና የሌሎችንም ብሶት የምታቁት ካለ ተራ በተራ ጠቅለል አርጋችሁ ምን እንደምትጠብቁ፣ ምን መሆን አለበት ብላችሁ እንደምታምኑ ግለጹልኝ። ለአቶ ባዬ መጀመሪያ ቅድሚያው ልስጥ እስቲ እሺ። እኔ መንግስት ላይ የምጠብቀው ነገር የተጎዳን ሰዎችን ሙሉ ለሙሉ ድጋፍ ያስፈልገናል። በቃ ምክንያቱም መንግስት ከዚህ ጋር ወደ ኋላ ማለት የለበትም፣ ወደ ኋላ ማፈግፈግ የለበትም፣ እንደ ጥላት ማየት የለበትም። እኛ ቤተሰቦቻችን አትናል። ልክ የእኛ ቤተሰቦች የእነሱ ቤተሰቦች አድርገው ሊያያቸው ይገባል ብዬ ነው የማስበው ምክንያቱም እዚህ ጋር የኛ ቤተሰቦች ማለት እንጂ እኔ ሁሉ ነገራችን ናቸው ለእኛ ሁሉ ሁሉ ነገራችን፣ ሕይወታችን በሙሉ መስቀልቀል ያለብን ሰዎች ነን። በአሁኑ ጊዜ እኛ ያለ ነው እና መንግስት ይህን ነገር እንዴትም እንዳየው ግራ ገብቶኛል። እኔ በእውነት እኔ ምንም መንግስት ያደረገው ነገር በፍጹም አንድም ነገር አላረካኝም። ያደረገው ነገር ምንም ነገር አላረካኝም። ስለዚህ እንደው ሌላው ሁሉ የተውትና ፈጣሪ እንኳን ፈርተው ፈጣሪን እንኳን ፈርተው እኛስ ማንን ሰው አይደለም ብለው እንኳን ይህን ነገር ቢያስተካክሉልን። እኔ እንግዲህ ከዚህ በላይ ምንም አለልም። እንግዲህ ፈጣሪያችሁን ይፍሩ። በቃ ሌላ ምንም አለት። አቶ ባያ አመሰግናለሁ። ቴዲ፣ እስቲ ጠቅለል አድርገህ ብታስረዳኝ። መንግስት ይህን በአደጋ የተጎዳውን ህብረተሰብ በልዩ ሁኔታ በጣም በልዩ ሁኔታ ሳፖርት አድርጎ ተንከባክቦ ምንድን ነው የጎደላችሁ፣ ምን ላድርግላችሁ ብሎ ከስራችን ሳይጠፋ ከስራችን ሆኖ ያለውን ነገር ቃል የገባውን ነገር እንኳን እንዲፈጽም እንኳን ፈቃደኛ አይደለም ብዬ ነው ማለት፣ መፈጸም ራሱ ነበር። ይሄን ያህል ጊዜ ራሱ መቆየት አልነበረበትም። ሲቀጥል ደግሞ እኛ ማለት የአዲስ አበባን ቆሻሻን ሰላሳ አምስት ዓመት ተሸክመን የኖርን ሰዎች ነን። ሸተተን ሳንል ደከመን ሳንል ውሃ ሲገባብን ስንሰቃይ የኖርን ሰዎች ነን። እኛ ይህንን አባቶቻችን ሰላሳ አምስት ዓመት ነው ከተመሩት። ቆሻሻው በጣም ሩቅ ሩቅ ሩቅ ነው የነበረው፣ ጫካ ነው የነበረው አሁን ግን አፍንጫችን ላይ መጥቶ ነበር ቁጭ ብሎ የነበረው። ስለዚህ የአዲስ አበባን ህዝብ ቆሻሻ ነው ተሸክመን የኖር ነው እኛ በጣም ተጨቁነንና ተጎርተን ያለን ሰዎች ነን። አንድ እሱ ሆኖ ሳለ፣ ሁለተኛ ነገር ደግሞ ይሄ አደጋ አስከፊ አደጋ ደርሶ ቤተሰቦቻችንን መጥቋል። ሲቀጥል ደግሞ ከመንግስት እያገኘን ያለነው ምላሽ ደግሞ አጥጋቢ አይደለም። ምንም ነገር የተደረገ ወይም ደግሞ ያደረገልን ምንም ነገር የለም። ስለዚህ ጉዳታችንን መንግስት በደንብ አይቶ ከጎናችን ሆኖ ምንድን የጎደላችሁ? ምን ላድርግላችሁ? እያለ የተጎዳኑን የውስጣችንን ሊጠግንልን ይገባል። ሰባት ቤተሰብን አሽ ገንዘብ አይደለም የሚመልሰው ጭንቅላታችንን አሁን እኛ እኛ ጋር መሰራት ያለበት ስነ ልቦናም ጭምር ነው። ትልቁ የስነ ልቦና ጫና እየደረሰብን ያለ ነው። ያንን የስነ ልቦና እንኳን ሊጠግንልሽ ውስጥሽ እንትን የሚያደርግልሽ ከሆነ የቤተሰብሽን መሞት ራሱ እንኳን በተወሰነ መልኩ እፎይታ ታገኛለሽ። ገባሽ? የቤተሰባችን በላይ መንግስት እዚህ ጋር ምንም ነገር አለማድረጉና ምንም ነገር ስላልተደረገልን፣ አልተደረገልን ኖ እነ ልቦና ጫና እየደረሰብን ነው። አይምሯችን እየታ ረፍት እያጣ ነው። አይምሯችን ሁሌም አይምሯችን ጥያቄ ይጠይቃል፣ ግን መልስ የለንም። ለአእምሮሽ እንኳን መልስ ማግኘት መቻል አለብሽ። ስለዚህ አሁንም መንግስት ማድረግ ያለበት የምለው ቢያንስ እንኳን ሌላው ቢቀር ቢያንስ እንኳን ቃል የገባውን ነገር እንኳን ማድረግ አልቻለም። ቃል የገባው ቀደም ብለህ እንደገለጽክልኝ የመኖሪያ ቤት መስሪያ ቦታ እንደሚሰጣችው አንድ ሚሊዮን ብር ለማሰራት እንደሚሰጣችሁ ነው የገለጽክልኝ። ይቅርታ አድርጊልኝ። እና ስለተወራ ወይም ደግሞ እንዲ ያደርጋለሁ ስለተባለ አይደለም፣ አፈጻጸም ሁሌም ቢሆን ትልቁ ችግር አፈጻጸም ነው። አፈጻጸም የሚባል ነገር የለም። እና እስካሁን የተቀበላችሁት አሁን ለምሳሌ አንተ ሰባት የቤተሰብ አባል ነው ያጣኸው። አስር ሺህ ብር ለቀብር ነው የተሰጠን። ከዛ ውጪ ምንም እስካሁን ድረስ የተቀበልኩት የለም ነው የምትለኝ። እዛ ውጪ አንድ ሳንቲም አንድ ሳንቲም አንድ ሳንቲም ማለት ንስ ነች። እንግዲህ ክፍለ ከተማ የምንሄደውም የትኛውን ቦታ ላይ የምንሄደው ማህበራዊን ጉዳይ የምንሄደው በራሳችን ገንዘብ ሰው በሰጠን ያንን ሳንቲም ነው ይዘን በዛ ነው ትራንስፖርትም እየተጠቀምን ያለ ነው እየተጠቀምን የምንመገበው የምንጠጣው ነው ውሃ የምንገዛው አንዳንድ ነገሮችን የምንገዛው የኢትዮጵያ ሕዝብ እየሰጠን አምስትም ሆነ አስር ብር በጣም ልቡ ስለተነካ በጣም ውስጡ ስለተጎዳ ከሚበላው ላይ እየቀነሰ አንድ ብር ሁለት ብርም ሆነ ሀምሳ ብርም ሆነ መቶ ብር እየቀነሰ እየሰጠን የነበረውን ብር ነው እየበላንበትም እየተጠቀምንበትም ከዛም አልፎ የአርባን ፕሮግራም እንኳን ያወጣ ነው የኢትዮጵያ ሕዝብ የሰጠን ብር ነው ለነብሲ ማር እንኳን ያደረግ ነው። እሺ እንግዲህ የአሰራር የቢሮክራሲ ጉዳይም ሊሆን ይችላል። ቀደም ብዬም በፕሮግራሙ መሀል እንደገለጽኩት የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማዊት ሞገስን ከእናንተ ጋር ቅርበን ለማወያየት ጥረት አድርገን ነበረ። ምክንያቱም ያ መስሪያ ቤት ነው እስካሁን ድረስ ስለዚህ ስለ ቆሼ በቆሼ በደረሰው አደጋ ሲከታተል የነበረውና አሁንም ወደ እነሱ ደውለን መልስ ለማግኘት እንሞክራለን። እናንተ ግን ስለ ሰጣችሁን ቃል በጣም ነው በአድማጮች ስም እናመሰግነው፣ በርቱ እንላለን እንግዲህ ሽዮ አጋጣሚ ደግሞ የአባወራ ልጆች ሁሉ መጠቀም አለባቸው ከተባለ አሁን የእኛ ቤት ልንጠቀም አልቻልንም፣ እና ይሄንንም ነገር ታገኘሽ እንደ ጥያቄ ብታነሺልኝ እኔ ክፍለ ከተማ ድረስ እሄጃለሁኝ። አይገባችሁም ነው። እህትህም የአባት ቤት ነው የምትኖረው እንጂ እራሷን ችላ ሁለት ልጆቿን ይዛ ቤት ውስጥ ትልቁ ቤት ውስጥ ነው እየኖረች ያለችው እንጂ አባቱ ቤት ውስጥ ነው እየኖረች ያለች እንጂ ከኋላ ሰርቪስ ውስጥ እየኖረች አይደለሽም፣ የሚል ነገር ነው መልስ እየሰጡ ነው ያለው። ምንም አጥጋቢ ያልሆነ መልስ ማለት ነው። ስለዚህ እርዳታውን ለመቀበልም ፈቃድ የተሰጣቸው ያንተ ወንድሞች በህይወት የተረፉትና ራሳቸውን ያልቻሉ ወይንም ትዳር ያልመሰረቱት ብቻ ናቸው። ምንድን ነው የአባወራ ልጆች ትዳር የመሰረት የአባወራ ልጆች በአጠቃላይ ባባወራ ስም ነው ካርታና ይሄ አንድ ሜምበር የሚሰጠው። ሁለተኛ ነገር ደግሞ ያባወራ ልጆች እዛ ቤት ውስጥ ዳር መስረተው የሚኖሩ የነበረ መንግስት፣ ቤት ሰርቶ ይሰጣል የሚል ፓኬጅ ወጥቷል። ፓኬጁን ደግሞ እንትን ያደረጉት ለምሳሌ አደጋው ዛሬ የደረሰ ቢሆን ትላንትና ሌላ ቤት ቀይረሽ ወይም ተከራይተሽ ብትውጪ ፓኬጁ ጋር የምትካተች አይደለሽም። ራስህን ችለሃል በሚል ግንዛቤ ቤት ስለሌለች ቤቱን ስለለቀች ፓኬጁ አይመለከተሽም የሚል ነገር ነው ያወጡ። ፓኬጅ ያልወጡ ወንድሞች ግን አግኝተዋል። ያው እነሱ ምንድነው ያው ባባወራ ነው እንጂ በፍጹም እንደዛ የለም። በቃ ባባወራ ስር ነው የምትካተቱት። አባቴ ስላረፈ እኛ የአባታችን ወራሾች ስለሆንን እሱን ነው የምትወስዱት እንጂ እንደሌላው ሰው ያባወራ ልጆች ሆናችሁ መውሰድ አትችሉም ነው። እሺ፣ በጣም ነው የምናመሰግነው አቶ ባዬ እንዲሁም አቶ ቴዲ በጣም እናመሰግናለን። እሺ፣ እናመሰግናለን። እኛም ጊዜ ስትልን እግዚአብሔር ስትልን